ትኩረት በአፍሪካ በአፍሪካ አህጉር ከዲሞክራሲያዊ ምርጫ ጋር በተያያዘ ስማቸው እንደ ምሳሌ ከሚነሱ ጥቂት ሀገራት መካከል ሴኔጋል በቀዳሚነት ከሚጠቀሱት አንዷ ናት። ባለፈው ሳምንት እሁድ በሀገሪቱ በተካሄደው ፕሬዝዳንታዊ ምርጫ እንኳ 16 ሚሊዮን ከሚጠጋው ህዝቧ 6.5 ሚሊዮን ያህሉ ተሳትፏል። ለፕሬዝደንትነት የተወዳደሩት እጩዎችም እንደሌለው ሀገር ቁጥራቸው በርካታ አልነበረም፤ አምስት ብቻ ናቸው። በአንጻሩ ከአንድ ቀን በፊት ተመሳሳይ ምርጫ ባካሄደችው ናይጄሪያ 73 ግለሰቦች ለፕሬዝደንትነት በእጩነት ቀርበው ነበር። በአፍሪካ በህዝብ ብዛት ቀዳሚ በሆነችው ናይጄሪያ ከ191 ሚሊዮን ህዝቧ የዛሬ ሳምንት በተካሄደው ምርጫ 73 ሚሊዮን ያህሉ ድምፅ ለመስጠት ወጥቷል። ምርጫው በርካታ ህዝብ ቢያሳትፍም ከሰላማዊ ሁኔታ በጣም ሁኖ የራቀ ነበር። ከድምፅ አሰጣጡ ጋር በተያያዘ ብጥብጥ 39 ሰዎች ተገድለዋል። የድምፅ መስጫ ወረቀቶችና የምርጫ ጽሕፈት ቤቶችም ተቃጥለዋል። እንዲህ በብጥብጥና በውዝግብ በጠለሸው የናይጄሪያ ምርጫ በስልጣን ላይ ያሉት ማህሙዱ ቡሐሪ ማሸነፋቸው ባለፈው ረቡዕ ታውጇል። የመላው ተራማጅ ኮንግረስ ወይም ኤፒሲ የተሰኘው የፕሬዝደንቱ ፓርቲም ከ36ቱ የናይጄሪያ ግዛቶች በ19ኙ በለስ እንደቀናው ተገልጿል። ተቃዋሚው የህዝቦች ዲሞክራሲያዊ ፓርቲ ወይም ፒዲፒ በመድናይቱ አቡጃ እና በ17 ግዛቶች አሸናፊ መሆኑን የሀገሪቱ ነፃው ብሔራዊ የምርጫ ኮሚሽን አስታውቋል። የቡሃሪ ዋነኛ ተቀናቃኝ አቲኩ አቡበከር የምርጫውን ውጤት ውድቅ አድርገዋል። አቡበከር የውሸት ሲሉ የጠሩትን የምርጫ ውጤት በፍርድ ቤት እንደሚሞግቱ ገልጸዋል። እንደ ናይጄሪያ ሁሉ በሴኔጋልም የምርጫው አሸናፊ ሆነው የወጡት አሁን በስልጣን ላይ የሚገኙት ፕሬዝደንት ማኪሳል ናቸው። የመጨረሻቸው ለሆነው የስልጣን ዘመን የተወዳደሩት ሳል ከ14ቱ የአገሪቱ ክልሎች በ13ቱ ከተሰጠው ድምፅ ቢያንስ 57 በመቶ በማግኘት አሸንፈዋል ተብሏል። ይህ በተገለጸ በጥቂት ሰዓታት ውስጥ የተቃዋሚ ፓርቲ ፖለቲከኞች በምርጫው ጎልቶ የወጣ አሸናፊ ስለሌለ ድጋሜ ምርጫ መካሄዱ አይቀሬ ነው ሲሉ ተደምጠዋል። በሁለቱ ሀገራት የተካሄዱ ምርጫዎችን የገመገሙ የፖለቲካ ታዛቢዎች የተለያየ አስተያየት አላቸው። ኦላይንካ አጃላ በብሪታንያው ዮርክ ዩኒቨርሲቲ የዓለም አቀፍ ግንኙነቶች መምህርና ስለ ግጭቶች ጥናት የሚያካሄዱ ባለሙያ ናቸው። ናይጄሪያ በርካታ ተግዳሮቶች ቢኖሩባትም ወደ ዲሞክራሲ የሚወስዳትን አዲስ መንገድ እየጠረገች ነው ይላሉ። ናይጄሪያ ዲሞክራሲ በፍጥነት እያደገ ለመሆኑ አንዱ ማመላከቻ ባለፉት ሁለት ዓመታት የመጡት የፖለቲካ ፓርቲዎች ብዛት ነው። ባለፈው ቅዳሜ በተካሄደው ምርጫ ለፕሬዝደንትነት የተወዳደሩት ሰባ ሶስት እጩዎች ነበሩ። ይህ በርካታ ሰዎች ዲሞክራሲን መቀበላቸው ያሳያል ይህ በርካታ ሰዎች ዲሞክራሲን መቀበላቸውን ያሳያል። አነስተኛ ፓርቲዎች እያደጉ ነው ነባሮቹ ሰዎች ቀስ በቀስ ቦታውን እየለቀቁ አዳዲስ ሰዎች ወደፊት እየመጡ ነው። የፖለቲካ ተንታኙ በመጨረሻ ላይ ላነሱት ነጥብ እንደ ምሳሌ የሚጠቅሱት የናይጄሪያን ምክር ቤት ሴኔት በፕሬዝደንትነት ይመሩ የነበሩት ቦኮላ ሳራኪ በምርጫው የምክር ቤት ወንበራቸውን ማጣታቸውን ነው። ከዚህ ቀደም እንደ እርሳቸው አይነት የፖለቲካ ስልጣን ያላቸውን ሰዎች በምርጫ ማሸነፍ በጣም አስቸጋሪ እንደነበር መለስ ብለው ያስታውሳሉ። ናይጄሪያ በትክክለኛው መንገድ ላይ ለመሆኗ ይህ አንድ ማመላከቻ ነው ባይ ናቸው። ከናይጄሪያ በተሻለ ዲሞክራሲን ተግባራዊ አድርጋለች ተብላ በምትሞካሸው ሴኔጋል ግን እንደ ቀድሞ ትቀጥል የሆነ ወይ የሚሉ ጥያቄዎች መነሳት ጀምረዋል። ናይጄሪያ ነጻነቷን ከብሪታንያ እንዳገኘች በርካታ መፈንቅለ መንግስቶችን አስተናግዳለች። አገሪቱ ባለመረጋጋት ውስጥ የቆየችባቸው ጊዜያትም ብዙ ናቸው። በአንጻሩ ሴኔጋል በ1960ዎቹ ከፈረንሳይ ቅኝ ግዛት ነጻ ከወጣች ወዲህ በፖለቲካ ስርዓቷ አንድም መንገራገጭ ሳያጋጥማት ቀጥላለች። ዲሞክራሲያዊ የተባሉ ምርጫዎችንም አካሄዳለች። ሀገሪቱ ባስመዘገበችው የኢኮኖሚ እድገት ምክንያት በስልጣን ላይ ያሉት ፕሬዚደንት ማኪ ሳል በአሁኑ ምርጫ እንደሚያሸንፉ አስቀድሞም ተተንብዮ ነበር። ሆኖም ተቺዎች ፕሬዚደንት ሳል የፖለቲካ ተቀናቃኞቻቸውን ከጨዋታ ውጭ አድርገዋል በሚል ወንጅሏቸዋል። የፕሬዝደንቱ ዋነኛ ተቀናቃኞች የሆኑት ካሊፋ ሳል እና የቀድሞ ፕሬዝደንት አብዱላይ ዋዴ በሙስና ወንጀል ተጠርጥረዋል በሚል ከምርጫው ታግደዋል። ካሊፋ ሳልም ሆነ አብዱላይ ዋዴ የቀረበባቸውን የሙስና ክስ በፖለቲካ የተቃኘ ነው ሲሉ ያጣጥላሉ። ኦፕን ሶሳይቲ ኢኒሺቲቭ ዌስት አፍሪካ በተሰኘ መንግስታዊ ያልሆነ ድርጅት የሴኔጋል ኃላፊ የሆኑት ሀዋባ ይህ ሁኔታ በሴኔጋል ዝና ላይ ተጽዕኖ ያሳድራል ይላሉ። እነዚህ እጩዎች በምርጫ እንዳይወዳደሩ የተከለከሉት የፍርድ ቤት ክስ ስላለባቸው ቢሆንም ሴኔጋል ባላት የዲሞክራሲያዊ ሀገርነት ገጽታ ላይ ተጽዕኖ ይኖረዋል። የምርጫው ፍትሃዊነትና ሂደት ላይም እንደዚያው። ምክንያቱም እነርሱ በስልጣን ላይ ያሉት የምርጫው እጩ ዋነኛ ተቀናቃኝ ተደርገው የሚወሰዱ ናቸው። ኢንካምበንት ካንዲዴት በሁለቱ አገራት ምርጫዎች በአፍሪካ ለዲሞክራሲ ያለው ግንዛቤ እያደገ መምጣቱ ተንጸባርቋል። በሴኔጋል ሕዝቡ በምርጫ በጣም ውኑ ያምናል ይላሉ። ሀዋባ ፒፖል ትርስት ህዝቡ የመንግስት ተቋማት ነፃና ፍትሐዊ ምርጫ እንደሚያካሄድ እምነቱን ጥሏል። ህዝቡ በምርጫ ውድድር ያምናል። ማንኛውም ዜጋ የሚፈልገውን ለመምረጥ ዘመናዊ የምርጫ ስርዓት መንገድ እንደሆነ ተቀብሏል። ለሴኔጋል ዜጎች የድምፅ ሰጪ ካርድ እንደተከበረ ነገር ነው የሚታየው። በምርጫ ድምፅ መስጠት እንደ መሠረታዊ መብት ነው የሚወሰደው። ፎር ሴኔጋሊ ሲቲዘን ኤሌክሽን ቮቲንግ ኢዝ ኮንስደርድ አዝ ፋንዳመንታል ራይት የመብት ተሟጋቿ ሀዋባ ሴኔጋላውያን በመራጮች መዝገብ ላይ ያልተገኘ ስማቸውን ለማፈላለግ እስከ ሶስት ድምፅ መስጫ ጣቢያዎችን ሲያካልሉ ታዝበዋል። በህዝቡ ዘንድ ፕሬዝደንትም ይሁን ከንቲባ አሊያም የምክር ቤት አባል ለመምረጥ አንድም ቢሆን ድምጼ ዋጋ አለው የሚል እምነት አለ ይላሉ ሀዋ። ለዚህም ይመስላል ምርጫው በሰላማዊ ሁኔታ የተካሄደው። እንደ ሀዋባ ገለጻ 98 በመቶ የምርጫ ጣቢያዎች በሰዓታቸው ተከፍተዋል። ዘጠና በመቶ ገደማ በሚሆኑ ምርጫ ጣቢያዎች ሁሉም የምርጫ ቁሳቁሶች በቦታቸው ነበሩ። ከዚያ በኋላ ነው ምርጫው የተካሄደው ሲሉ የታዘቡትን ይናገራሉ። በኢኮኖሚስት መጽሔት የዲሞክራሲ ጠቋሚ ዝርዝር ሴኔጋል ከ167 ሀገራት 73ኛ ደረጃን አግኝታለች። በዝርዝር ውስጥ ናይጄሪያ የተቀመጠችው በመቶ 8ኛ ደረጃ ላይ ነው። ናይጄሪያ ምርጫ ማካሄድ የጀመረችው ከወታደራዊ አገዛዝ ተላቃ መሆኑን የሚያስታውሱት የፖለቲካ ተንታኙ ኦሊያንካ አጃላ፣ ይህም ለሀገሪቱ ዝቅተኛ ደረጃ ማስመዝገብ አንዱ ምክንያት እንደሆነ ያስረዳሉ። ከዚያን ጊዜ ወዲህ ይሄኛው ስድስተኛ ምርጫ ነው። በናይጄሪያ ዲሞክራሲ ገና እያደገ ነው። ዲሞክራሲ እንዲያብብ እንደ ህግ የበላይነት የመሳሰሉ በርካታ ነገሮች እንዲኖሩ ይጠበቃል። ነገር ግን ናይጄሪያ በየአራት ዓመቱ ምርጫ ማካሄድ የጀመረችው እንኳ ከ1999 ወዲህ ነው። በናይጄሪያ የአሁኑ ምርጫ ቡሃሪና አቡበከር ከፍተኛ ፉክክር ማካሄዳቸውን የሚጠቅሱት አጃላ ይህም የህዝቡን ፍላጎት በግልጽ የሚያመላክት ነው ይላሉ። ተቃዋሚው ውጪ አሸናፊውን እንኳን ደሳለ ይላል ብለው ቀድሞውንም እንዳልጠበቁ የሚናገሩት የፖለቲካ ተንታኙ የምርጫውን ውጤት በመቃወም ግን ጉዳዩን ወደ ፍርድ ቤት እንደሚወስዱት እርግጠኛ እንደነበሩ ያስረዳሉ። በምርጫው ውጤት ምክንያት በናይጄሪያ ብጥብጥ ይኖራል ብዬ አልጠብቅም ሲሉም እምነታቸውን ገልጸዋል። የዕለቱ ትኩረት በአፍሪካ መሰናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።